የሰሜን ተራሮች ብሔራዊ ፓርክ በድጋሚ የእሳት ቃጠሎ አደጋ ደርሶበታል። ቃጠሎውን ለማጥፋት የአካባቢው ነዋሪዎች ከትናንት ምሽት ጀምረው ርብርብ በማድረግ ላይ መሆናቸውን በፓርኩ የማህበረሰብና ቱሪዝም ጉዳዮች ኃላፊ አመልክተዋል። አስቴር ምስጋናው ተከታዩን ይዛለች። በሰሜን ብሔራዊ ፓርክ የማህበረሰብና ቱሪዝም ኃላፊ የሆኑት አቶ ታደሰ ይግዛው ዛሬ ለአሜሪካ ድምጽ ሬዲዮ በስልክ እንደገለጹት በፓርኩ ውስጥ ግጭ በሚባል አካባቢ ከትናንት ምሽት ጀምሮ የእሳት ቃጠሎ አደጋ እንደተነሳ ተናግረዋል። ፓርኩ ተከስቷል። ህዝብን ለማጥፋት የተዋሉ ገብቶ ርብርብ እያደረገ ነው። ያለ ማታ ትንሽ ትልቅ ብሎ ነበር። አሁን ከሰዓት በኋላ ነው ያውስጥ ፓርኩ እንደገና የተነሳ ማታ ተነሳ፣ ወዲያውኑ አጠፉት። ታኩ አምቆ ቆይቶ ሙቀት ሲያገኝ እና ንፋስ ሲያገኝ የሚፈግና የሚነሳ ነው። መንስኤው ግን ምንድን ነው? መንስኤውን እንግዲህ ያላወቅነም። ምናልባት መንስኤውን የፖሊስ አካላት ከፌዴራል እስከ ወረዳ ድረስ ተዋቅሮ ምርመራውን እያካሄድ ያለበት ወቅት ነው። በፖሊስ የተያዘ ስለሆነ በቤት ነው። እንግዲህ የሰሜን ተራሮች ብሔራዊ ፓርክ ከመጋቢት አስራ ዘጠኝ ቀን ሁለት ሺ አስራ አንድ ዓመተ ምህረት ምሽት ጀምሮ ለአንድ ሳምንት ያህል በሳንቃበር ና እሜት ጎጎ በሚባል አካባቢ የእሳት ቃጠሎ ደርሶ እንደነበር ና በዚህም ከሶስት መቶ በላይ ሄክታር ደን መውደሙ የሚታወስ ነው። እስካሁን የቃጠሎ መንስኤ በፖሊስ እየተጠራ እንደሆነም አቶ ታደሰ ጨምረው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው पार्ट